የልማ ለሁለት ቀናት ጉብኝት በርሊን የሚገኙት የዩኤስ አሜሪካ ፕሬዚደንት ባራክ ኦባማ በዛሬው የመጀመሪያ የጉብኝት ቀን የተያዘላቸው ፕሮግራም ምን ይመስላል? የተያዘላቸው ፕሮግራም ፕሬዚዳንቱ ትናንትና ነው የገቡት። ትናንትና ማምሻው ላይ ከቻንስለሯ ከወይዘሮ አንግላ መርክ ጋር እራታቸውን አድሎን ሆቴል የሚባለው እዚያው የሚያድሩበት የከተማው ትልቅ ሆቴል ውስጥ አብረው አንድ ላይ በልተዋል። እንደ ተገለጸው የሶስት ሰዓት በተከታታይ ንግግር ነው አብረው ያካሄዱት። እንግዲህ ዛሬ ደግሞ አሁን እኛ ስንነጋገር የቻንስለሯ ጽሕፈት ቤት ከመጎብኘታቸው በፊት ፕሬዚዳንት ኦባማ ለጀርመን ቴሌቪዥን በጠዋቱ ላይ ለአርዴ ለሚባለው የቴሌቪዥን ጣቢያና ለአንደኛው ትልቁ የጀርመን ሳምንታዊ መጽሄት ደሽፒግን ለሚባለው ለሁለቱም ረዘም ያለ ቃለ ምልልስ አካሂደዋል። ይህ ጋዜጠኞች ለእሳቸው ያቀረቡት ጥያቄና መልሶች ተቀርጸው ተቀርተው ከምሽቱ ሁለት ሰዓት ላይ ማምሻ ላይ ነው ማለት ነው ከዜና በኋላ ለጀርመን ሕዝብ በቀጥታ እንዲከታተሉትና እንዲያዳምጡትም ይደረጋል። እና ቻንስለሯ አሁን ከሁለት ወር በኋላ ከስልጣናቸው የሚሰናበቱትን የአሜሪካን ህግ እንደምናውቀው፣ የአገሪቱ ፕሬዚዳንት ከሁለት ምርጫ በላይ ከስምንት ዓመት በላይ መቆየት አይችሉ። እንግዲ አሁን ፕሬዚዳንት ኦባማን ተቀብለው ለንግግር ወደ ጽህፈት ቤታቸው ይዘው ገብተዋል። አሜሪካዊው ፕሬዚደንትና መራሂተ መንግስቷ አሁን እየተወያዩ ናቸው ብለኸኛል። በዚሁ ውይይታቸው ላይ ያነሷቸዋል የሚባሉት ጉዳዮች ይታወቃሉ። ብዙዎቹ አንዳንዶቹ እንደ ጻፉትና እንደ ገመቱት ከጽህፈት ቤቱም የወጣው አንዳንድ ጽሁፎች እንደሚያረጋግጡት ሁለቱ መሪዎች አንስተው የሚነጋገሩባቸው አርእስቶች በጠቅላላው አንድ ሰዓት ተኩል ይፈጃል ነው የሚባለው። መገመት እንደሚቻለው በመጀመሪያ ትላንትም ሳይነጋገሩበትም ሁለቱ የቀሩ አይመስለኝም። አዲስ ስለተመረጡትና ወደፊት ለሚመጡት አራት ዓመታት አሜሪካን ለሚመሩት ቻንስለሯን ወይዘሮ አንገላ ሜርክልንም ሳይቀር በምርጫ ጊዜያታቸው ስለተቹት ስለ ዶናልድ ትራምፕ ይሆናል። ዶናልድ ትራምፕ እንደምናስታውሰው አርባ አምስተኛው የአሜሪካን ፕሬዚዳንት ከመሆናቸው በፊት ወይዘሮ አንገላ ሜርክልን እንዴት ያንን ሁሉ በሚሊዮን የሚቆጠሩትን ስደተኞች አይናችሁ እያየ እነዚህን ያህል ስደተኞች ያውም ደግሞ እስላሞቹን አውሮፓ፣ ጀርመን ሀገር ትጋብዛላችሁ ብለው ቻንስለሯን ተችተዋል። እንደምናውቀው በምርጫ ወራቶችም የሜክሲኮን አጥር አጥር አለሁ የሚለውን ማሳብ ከዚህ ትችት ጋር አያይዘው ነው የለቀቁት። እስላሞች ወደ አሜሪካን ሀገር እንዳይገቡ አግዳለሁ የሚለውንም ንግግር ያካሄዱት ከዚሁ ተነስተው ነው። ወንጀለኛ ስደተኞችን ከአሜሪካ ማባረሬ አስወጣለሁ የሚለውን እንቅስቀሳቸው ነው የለቀቁት። ከዚሁ ጋር የተያዘ ነውና ይሄ አንደኛውን ቦታ የሚይዝ ይመስለኛል። የሶሪያ ጥያቄ የዓለምን ሁኔታ የሚያሳስበው ስለሆነ ሁለተኛው የሚነጋገሩበት አርዕስት እንደሆነም ብዙ ተመልካቾች ገምተዋል። ከዚሁ ጋር የዩክሬን ችግር አለ። የዓለም አቀፉ ሽብር ፈጣሪዎች ውዝግብ አለ። ከሩሲያ ፕሬዚዳንት ጋር ያለው ግንኙነት ምን ይመስላል፣ የሚለውን ነገር እነዚህን ሁሉ አጀንዳዎቹን ምናልባት አጣበው በአንድ ሰዓት ተኩል ጊዜ ውስጥ የሚነጋገሩበት ነገር ነው። ፕሬዚደንት ባራክ ኦባማና መራሂተ መንግስት አንጌላ ሜርክል በነገው ዕለት ከፈረንሳይ ፕሬዚደንት ከኢጣሊያ፣ ከስፓኝና ከብሪታንያ ጠቅላይ ሚኒስትሮች ጋር ተገናኝተው ንዑስ ጉባኤ ያካሂዳሉ የሚል ዜና ተሰምቷል። ይኸው ንዑስ ጉባኤ በምን ላይ ያተኩራል? ይሄ የአውሮፓ መሪዎች ናቸው። አንቺም እንደ ቆጠርሻቸው ከታላቋ ብሪታንያ፣ ከፈረንሳይ፣ ከስፔን መሪዎች የሚገኙበት ስለሆነ የአውሮፓን ጉዳይ በአጠቃላይ የሚመለከት ነው። ናቶን፣ የሰሜን አትላንቲኩን የጦር ቃል ኪዳን ጉዳይን የሚመለከት ማርስ እዛ ላይ ተነስቶ የሚነጋገሩበት ነገር ነው። ይህንን ጉዳይ በተመለከተ ዶናልድ ትራምፕ ብዙዎቹ የአውሮፓ ሀገሮች የማያዋጡ ከሆነ መዋጩም ካላደረጉ ኃላፊነትም ካልተቀበሉ እዛ ውስጥ አሜሪካ የምታደርገው አስተዋጽኦ ዝቅ ያለ ይሆናል ብሎ ነው ያስጠነቀቁት። ይሄ አንደኛውን አርስት የሚይዝ ነው። ግን ደግሞ በራሻ ላይ የተጣለው የኢኮኖሚ ማዕቀብም አለ። ይህን ጉዳይን በተመለከተ የጀርመንን ንግድ ይመለከታል። የሌሎች ሀገሮች ከሩሲያ ጋር የሚያደርጉትን ይመለከታል። ስለዛም ጉዳይ አንስቶ የሚነጋገሩ ነው። ግን በአጠቃላይ ብዙዎቹ እንደሚገምቱት የግሎባላይዜሽን የሚባለውን የንግድ ልውውጥን በተመለከተ የአሜሪካኑ መጪው ፕሬዚዳንት ይሄንንም ቁጥጥር አደርጋለሁ የሚሉት ነገር አውሮፓንም ስለሚያሳስብ የአውሮፓንም አንድነትም በተመለከተ ስለሚያነጋግር በዛ ላይ የሚያነሱትና የሚነጋገሩበት ይሆናል። أمسكنا له